Voice of America. በኢትዮጵያ ከወራት በኋላ የሚደረገው ምርጫ ነጻና ገለልተኛ እንዲሆን በሀገሪቱ የተከሰቱ ግጭቶች ሊቆሙና ሰብአዊ እርዳታ ለሚያስፈልጋቸውም በአስቸኳይ ሊዳረስ ይገባል ሲሉ በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ አዲሱ ሊቀመንበር ግሪጎሪ ሚክ ተናገሩ። ሚክ ይህን ያሉት ዩናይትድ ስቴትስ በአፍሪካ ላይ የሚኖራትን ፖሊሲ አስመልክቶ የዓለም አቀፍ ስልቶች ጥናት ማዕከል ሲኤስአይኤስ ባዘጋጀው የድረገጽ ውይይት ላይ ነው። በቅርቡ ምርጫ ያካሄደችው ዩጋንዳን ጨምሮ ዩናይትድ ስቴትስ በአፍሪካ አገሮች ላይ ትኩረት አድርጋ ስለምትሰራባቸው ጉዳዮችም አብራርተዋል። በምርጫው ወቅት ሊኖር የሚገባውን ደህንነት አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ በሀገሪቱ ያለው የጸጥታ ደህንነት ሁኔታ እየተሻሻለ ይሄዳል የሚል እምነት እንዳለው ገልጧል። ጉዳዩን የተከታተለችው ስመኝሽ የቆየ እንደሚከተለው አቀናብረዋለች። አዲሱ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ ስልጣን ከመጡ በኋላ በምክር ቤቱ የውጭ ጉዳዮች ኮሚቴ አዲስ ሊቀመንበር ሆነው የተመረጡት ግሪጎሪ ሚክ በኢትዮጵያ ትግራይ ክልል በተከሰተው ግጭት ዙሪያ ያለው ከፍተኛ የመረጃ እጥረት በአስቸኳይ መፈታት እንዳለበት ያሳሰቡት በዚህ ሳምንት መጀመሪያ በዓለም አቀፍ ስልት ጥናት ማዕከል አማካኝነት በተካሄደ ውይይት ላይ ነው። ሚክ በተለይ ምርጫ በደረሰበት ወቅት በክልሉ ያለውን ሁኔታ በትክክል ማወቅ በጣም አስፈላጊ ነው ሲሉ ተናግረዋል። ገለልተኛና ነፃ ምርጫ ለማካሄድ የሚያስፈልገው ሁኔታ መሟላቱ ሳይረጋገጥ ምርጫ ማድረግ አይቻልም። ስለዚህ ቅድሚያ ሊሰጠው የሚገባው ኢትዮጵያ ውስጥ ከሚመለከታቸው አካላት ጋር በመሆን የተጀመረው ለውጥ ወደ ነበረበት መመለስ ነው። ኢትዮጵያ ስድስተኛውን አገራዊና ክልላዊ ምርጫ ግንቦት 28 2013 ዓ.ም እንደምታካሂድ ማስታወቋን ተከትሎም ሚክ በሀገሪቱ የተለያዩ አካባቢዎች ያሉ ግጭቶች ቆመው ለምርጫ አመቺ ሁኔታ የሚፈጠርበት ሁኔታ ላይ ቅድሚያ ተሰጥቶ ሊሰራ ይገባል ሲሉ አሳስበዋል። ህብረተሰቡ በሚደረገው ምርጫ እንዲተማመን ሁሉም ሰው በምርጫው ላይ ለመሳተፍ እችላለሁ የሚል ስሜት እንዲሰማው መደረግ አለበት። ሌላው ግልጽ ነገር ደግሞ የሚታየው የሰብአዊ ጉዳትና የመብት ጥሰት እንዳይቀጥል መደረግ አለበት። ከምርጫ ጋር ተያይዘው የሚነሱ የጸጥታና አለመረጋጋት ጉዳዮች በምርጫ ሂደቱ ላይ እየፈጠረ ያለውን ስጋት በተመለከተ ያናገርናቸው የምርጫ ቦርድ ኮሚኒኬሽን አማካሪ ሶሊያና ሽመልስ በበኩላቸው ሀገሪቱ ያለችበት የጸጥታ ሁኔታ ከምርጫ ጋር እንደሚገናኝ በመግለጽ በመጪዎቹ ሶስት ወራት የሀገሪቱ የጸጥታ ሁኔታ በሚሻሻልበት ሁኔታ ላይ ቦርዱ ከሚመለከታቸው አካላት ጋር አብሮ እየሰራ መሆኑን ተናግረዋል። እንግዲህ ምርጫው የምርጫው ጊዜ እስኪደርስ ድረስ የሚኖረው የሰላም ሁኔታ ይሻሻላል። በተለይ ደግሞ ቦርዱና መንግስት ማቋቋሙ የዚህ የምርጫ ጸጥታና ደህንነት ታስክ ፎርስ ውስጥ የኢትዮጵያ ብሔራዊ ምርጫ ቦርድም እንደ አንድ አባል ሆኖ የምርጫ ጸጥታ ቅድ ሲወጣ እንዴት ነው መውጣት ያለበትና በዛ ውስጥ የምርጫ ምንቾችም ሳይጣበቡ መራጮችም እንዲሁም ደግሞ ምርጫው ላይ የሚሳተፉ ፓርቲዎችም በአግባቡ እየተንቀሳቀሱ በሌላ በኩል ደግሞ የምርጫ ጸጥታ የሚከበርበት ሁኔታ እንዴት ነው የሚለው ላይ የኛን ግብዓት እየሰጠ ነው። ስለዚህ ተስፋ የምናደርገው ምንድን ነው የእነዚህ ሁኔታዎች እየተሻሻሉ በእኛም በኩል ደግሞ በመንግስትም በኩል ደህንነትን የመጠበቅ ሁኔታ የሰላምና ጸጥታን የመጠበቅ ሁኔታ እየተሻሻለ የሚሄድበት በቦርዱ በኩል ደግሞ ከምርጫ ጋር የተገናኙ በተለይ ኤሌክቶራል ቫዮለንስ ሊሆን ይችላሉ ብለን የምናስባቸውን ነገሮች ወይ ቶሎ አይደንቲፋይ ማድረግ እና መለየት ወይም ደግሞ ከሆኑ በኋላ ደግሞ ቶሎ ምላሽ ለመስጠት የሚቻልበትን ደግሞ የራሳችንንም የምርጫ ኦፕሬሽን ውስጥ የተገናኘ ሲስተም መፍጠርን አድርገን እንግዲህ ሁለቱንም አድርገን እየሰራ ነው። የጸጥታ ሁኔታን አስቀድሞ ማረጋገጥ ግን የቦርዱ ኃላፊነት አለመሆኑንና የሚመለከታቸው የመንግስት አካላት በዚህ ጉዳይ መጠየቅ እንዳለባቸው አበክሮ የገለጹት ሶሊያና የሀገር ውስጥ ተፈናቃዮች ባሉበት ሆነው መምረጥ በሚችሉበት ሁኔታ ላይ ቦርዱ እየሰራ እንደሆነም አክለው አብራርተዋል። ሞባይል ፖሊንግ ስቴሽንስ የምንላቸው ተንቀሳቃሽ የምርጫ ጣቢያዎች ምን ያህሎች መቋቋም አለብን፣ የት አካባቢ ነው የሚቋቋሙት የሚለው የተፈናቀሉ ዜጎች እና የተለያዩ ከመኖሪያ ቀያቸው በተለያየ ሁኔታ የሚኖሩ ሰዎችን ይጨምራል። ለምሳሌ ወታደሮች፣ ተማሪዎች የመሳሰሉትን እነሱን የሚጨምር ስለሆነ እሱንም በሚያካትት መልኩ እየተዘጋጀንበት ነው ማለት ነው። ስለዚህ የተፈናቀሉ ሰዎች ባለንበት ኦርጋናይዝ በሆነው መረጃ መሰረት ድምፅ እንዲሰጡ የሚደረግበትን እድል አንደኛው ቦርዱ የሚያውቃል በጣም የዓለም አቀፍ ስልት ጥናት ማዕከል ባዘጋጀው የድኅረ ገጽ ውይይት ላይ ተገኝተው ንግግር ያደረጉት ሚክ ዲሞክራቶች የተቆጣጠሯቸው የህግ አውጪውና የመወሰኛው ምክር ቤቶች በአፍሪካ ላይ የሚያራምዱት አቋም ምን እንደሚመስል አብራርተዋል። ከሰሞኑ ግጭቶች የበዙባት ኢትዮጵያን ወክላ የአዲስ ስታንዳርድ ሚዲያ መስራችና ባለቤት የሆነችው ጸዳለለማ ወቅታዊ ጉዳዮችን ለሊቀመንበሩ አስረድታለች። በትግራይ ክልል እየተካሄደ ያለው ግጭት ሙሉ ለሙሉ ቆሞ ወደ ክልሉ በቂ እርዳታ እንዲዳረስ ለማድረግ ዩናይትድ ስቴትስ ከፍተኛ ግፊት ማድረግ አለባት ያለችው ጸዳለ ከምርጫ በፊት የታሰሩ የተቃዋሚ ፓርቲ መሪዎችና አባላትም እንዲፈቱ ጠይቃለች። ኤሌክሽን ኢን ዊች ኦንሊ ኤ ፊው ፓርቲስ አር ኢንቱዚያስቲክሊ እያወራን ያለነው ነው። በጣም ጥቂት የፖለቲካ ፓርቲዎች ብቻ የምርጫ ዘመቻ እያደረጉበት ስላለው እና በሺዎች የሚቆጠሩ የተቃዋሚ ፓርቲ አባላት እና የበላይ አመራሮች የታሰሩበት ምርጫ ነው። ይህ ደግሞ በተለይ በኦሮሚያ ክልል በስፋት ይታያል። ከኢትዮጵያ በተጨማሪ በቅርቡ ከፍተኛ ለመረጋጋት የተከሰተበት ምርጫ ያካሄደችው ዩጋንዳን ወክላ ጋዜጠኛና የሰብአዊ መብት ተሟጋች የሆነችው ሮዝቤል ኳጓሚሬ ባደረገችው ንግግርም ላለፉት ሰላሳ አምስት ዓመታት በስልጣን ላይ የቆዩት ዮሪ ሙሴቬኒ ሰላማዊ የስልጣን ሽግግር እንዲያካሂዱ አሜሪካ ግፊት እንድታደርግ ጠይቃለች። I really, really hopeful that we can see a peaceful power transition። ብዙ ሰዎች ሰላማዊ የስልጣን ሽግግር ማየት ይፈልጋሉ። ያ እንዳይሆን እያደረጉ ያሉት ደግሞ ሰላሳ አምስት ዓመት ስልጣን ላይ የቆዩት ፕሬዚዳንት ሙሴቬኒ ናቸው። ስለዚህ ከሀገሪቱ ጋር የሚኖራችሁ ግንኙነት ሀገራችሁ ወዴት ነው እየሄደች ያለችው፣ ህዝቡ የተለመደ ስነስርዓት ሳይሆን ትክክለኛ ምርጫ ይፈልጋል በሚል ጠንካራ ንግግር ላይ የተመሰረተ መሆን አለበት። አዲሱ የባይደን አስተዳደር ኢትዮጵያንና ዩጋንዳን ጨምሮ ከአፍሪካ ሀገራት ጋር በሚኖረው ግንኙነት ዋና ትኩረቱን የሚያደርገው ድንበር ተሻጋሪ በሆኑ ችግሮች ዙሪያ መሆኑን ሚክ በውይይት ወቅት አበክረው ተናግረዋል። በትራምፕ አስተዳደር ወቅት አፍሪካ እኩል ድምፅ እንዳይኖራት የበታች ተደርጋ ቆይታለች ያሉት ሚክ የአየር ንብረት፣ ኢኮኖሚ የሰላምና ጸጥታ ጉዳዮች የባይደን አስተዳደር በአፍሪካ ዙሪያ የሚያተኩርባቸው ጉዳዮች እንደሆኑ አስረድተዋል። በተለይ ሰላምና ጸጥታን በተመለከተ በአህጉሪቱ ውስጥ ተቀማጭ የሆኑ የዩናይትድ ስቴትስ ወታደሮች ሚናና አስፈላጊነት እንደገና እንደሚፈተሽ የጠቆሙት ሚክ ዩናይትድ ስቴትስ በሚቀጥሉት አስርት ዓመታት አለመረጋጋት የሰፈነባቸው ሀገራትን ቁጥር በግማሽ ለማውረድ አለማ እንደምትሰራ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ A Fairfax Virginia.